የሚያደንቋቸው የደቡብ አፍሪካ እናት ይሏቸዋል። የሚቃወሟቸውና የሚተቿቸው ደግሞ ስማቸውን ለማጥፋት ጥቁሯ እባብ ብለው ተገቢ ባልሆነ አነጋገር አቃቂር ያወጡላቸዋል። እንደሳቸው ግን ዘረኛውን የነጮች መንግሥት በደቡብ አፍሪካ ተነስቶ ያጋለጠ ሴት ልጅ በአፍሪካ አልተነሳም ብለው ተመልካቾች ያደንቋቸዋል። ሳይደብቁ በግልጽ አነጋገር ፕሬዚዳንቱ ሚስተር ሲሊ ራማ ፎስም ይህንኑ ችሎታቸውን አድንቀው እንደዚህ አድርገው መስክረዋል። ለብዙ ዓመታት መረን የለቀቀውን ዘረኛውንና ጨካኙን የነጮች የአፓርታይድ መንግሥት እሳቸው ሳወላውሉ ወይዘሮ ማንዴላ በጠንካራ ጀግንነት ተነስተው ቆመው ታግለውታል። አስቸጋሪ ቢሆንም አንድ ቀን ተስፋ ሳይቆርጡ ለነጻነትና ለዲሞክራሲያዊ መብቶች መከበር ለሱም በድል አድራጊነት አሸንፎ መውጣት ፊት ለፊት ተጋፍጠው ታግለዋል። ኒው አፍሪካ የሚባለው አንድ መጽሔት የዛሬ አስራ አራት ዓመት ባወጣው ጥናቱ ላይ ወይዘሮ ቪኒ ማንዴላ አውጉሪቶ አፍሪካ ካፈራቻቸው ትላልቅ አንድ መቶ ሰዎች ውስጥ እሳቸው አንደኛዋ እንደሆኑ የደረሰበትን ውጤት ቅጠሉ ላይ አስፍረዋል። ያም ሆኖ ግን አንዳንድ ግልጽ ያልሆኑ ሁኔታዎች በታሪካቸውና በስራቸው ላይ ጥቁር ጥላሸቱን ጥሎባቸው እንዳለፈም የህይወት ታሪካቸውን የጻፉት ሰዎች ደጋግመው አንስተዋል። በሺ ዘጠኝ መቶ ዘጠና ዓመተ ምህረት መጀመሪያ ላይ እንደ አውሮፓን አቆጣጠር ስማቸው ከማይሆን ነገር ጋር አብሮ ተነስተዋል። አንድ ሰላይና ወሬ አቀባይ ነው ተብሎ የተጠረጠረን ወጣት ልጅ በድብቅ አስጠልፈው ሕይወቱ እንዲጠፋ አድርጓል ተብለውም ፍርድ ቤት ቀርበዋል። ዛሬ ግን በብዙዎቹ ዘንድ በደንብ የሚታወቁት አፓርታይድን በመታገል ወደ ኋላ በማይለው ጠንካራ መንፈሳቸው ነው። ዊኒ ማንዴላ የአገራችን እናት ናቸው። የሶቪየቶም ጠንካራ ጀግና ናቸው የሚሆነበት ትልቁ ምክንያት ሕይወታቸውን በሙሉ ከሶቪየቶ ህዝቦች ጋር አብረው ቆመው የአፓርታይድን ስርዓት በመታገላቸውም ነው። እሺ 964 ዓ ም እንደ አውሮፓን አቆጣጠር ከስድስት ዓመት የጋብቻ ዘመን በኋላ ባለቤታቸው ኔልሰን ማንዴላ ኢትዮጵያ ደርሰው ከተመለሱ ከጥቂት ዓመታት በኋላ በመንግሥት ግልበጣ ሙከራ ተከሰው ይታሰራሉ ወይዘሮ ቪኒ ማንዴላም በአንድ በኩል ብቻቸውን ሁለት ልጆችን በማሳደግ በሌላ በኩል አፓርታይድን በመታገል ከባዱን ተመልካቾች እንዳሉት የመከራ ጊዜ ባለቤታቸው እስከሚፈቱ ጊዜ ድረስ ብቻቸውን አሳልፈዋል። ከ27 ዓመት እስራት በኋላ በሺ 9 በ1990 ዓ ም እንደ አውሮፓውያን አቆጣጠር ኔልሰን ማንዴላ ሲፈቱም እጅ ለእጅ ተያይዘው ሁለቱ ፖለቲከኞች በአፓርታይድ ላይ ያገኙትን ድል አብረው ከሌሎቹ ጋር በደስታ አንድ ላይ ሆነው አክብረዋል። ከጥቂት ጊዜ በኋላ በ1992 ዓመተ ምህረት እንደ አውሮፓውያን አቆጣጠር ትዳራቸው ይፈርሳል። ከአራት ዓመት በኋላም ሕጋዊ ፍቺ ይከተላል። ከብዙ ወራት ህመም በኋላ እንደ ተሰማው ወይዘሮ ቪኒ ማንዴላ በተኙበት ሐኪም ቤት ሕይወታቸው ትላንት ሰኞ አልፏል። ለዲሞክራሲ ጠንካራና ቆራጥ ታጋይ መሆናቸው ቃል አቀባዩ እንዳለው ሕያው ሁኖ ይኖራል። ሰው ይሞታል፣ ታሪክ ግን ቋሚ ሆኖም ይኖራል። ይልማኃይል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን። कथम